ነቀምቴ ሆስፒታል አራት ሐኪሞች ታስረው በነቀምቴው የምስራቅ ወለጋ ማረሚያ ቤት ውስጥ ይገኛሉ። ሐኪሞቹ ታሰሩበት የተባለውን ምክንያትና የሚገኝበት ሁኔታ ሶሎሞን አባተ እየተከታተለ ነው። ለዛሬ ይህን አዘጋጅቷል። ዶክተር አዳም ለማ የቀዶ ሕክምና ሐኪም፣ ዶክተር ኢሳይያስ ብርሃኑና ዶክተር በላይ ቤተ ማርያም የማሕፀንና የፅንስ ሐኪሞች ዶክተር ታመና በራ የነቀምቴ ሆስፒታል ሜዲካል ዳይሬክተር የነበሩ አሁን በስፔሻላይዜሽን ስልጠና ላይ የሚገኙት ጥቁር አንበሳ እንደዚሁም ዶክተር ሪም ጆንግ ሆው ኮሪያዊ ናቸው። የአጥንት ሐኪም በነቀምት ሪፈራል ሆስፒታል አገልግለዋል። ዛሬ ኮሪያዊው ሐኪም ከሥራ ሲሰናበቱ፣ አራቱ ኢትዮጵያውያን ግን በቁጥጥር ስር ነቀምት ምስራቅ ወለጋ ማረሚያ ቤት ውስጥ ይገኛሉ። የእነዚህ ለረጅም ዓመታት አገልግሎት ሰጥተዋል የሚባሉ ሐኪሞች ከሥራቸውና ከደሞዛቸው መታገድ አልፎም በቁጥጥር ስር መዋል መነጋገሪያ እየሆነ ነው። ለመሆኑ የእነዚህ ሰዎች ጥፋት የተባለው ምን ይሆን? የኦሮሚያ ፖሊስ ኮሚሽን ቃል አቀባይ ኮማንደር አበበ ለገሰ ማብራሪያ ሰጥተውናል። አራት ዶክተሮች ናቸው የነቀም ሆስፒታል ዶክተሮች ሲሆኑ እንግዲህ በከፍተኛ የሕክምና ስነ ምግባር ከሚፈቅደው ውጪ ሰዎችን ኦፕሬሽን በማድረግ የተለያዩ ሕክምናዎችን ወይም ደግሞ ማድረግ የነበረባቸውን እንክብካቤ ባለማድረግ የሶስት ሰው ህይወት አልፈዋል በሚል የሟች ቤተሰቦች ባመለከቱት መሰረት በወንጀል ተጠርጥሮ ነው እነዚህ ዶክተሮች በቁጥጥር ስር ሊውሉ የቻሉት። በአጋጣሚ ከምስራቅ ወለጋ ከፍተኛ ፍርድ ቤት የመያዣ ትዕዛዝ ወጥቶባቸው ሲፈለጉ ሁለቱ ለጊዜው ከዛ ተሰውሮ ስለነበር ከአዲስ አበባ ነው ተይዞ ወደዛ ሄዱት። ሁለቱ ደግሞ በራሳቸው ጊዜ ነው ሄዶ ቃላቸውን የሰጡት። እንግዲህ የተጠረጠሩበትም ወንጀል ያው ከፍተኛ የህክምና ስነ ምግባር ከሚፈቅደው ውጪ ኦፕሬሽን በማድረግ ሌላ ሌላም ማድረግ ያለባቸውን ነገር ሳያደርጉ የሶስት ሰው ህይወት አልፏል በሚል ነው። ሶስቱም ሴቶች ናቸው። በተለይ ሁለቱ ከወሊድ ጋር በተያያዘ ጉዳይ ነው። የተጠረጠሩበት ወንጀል እንግዲህ ይሄ ነው። ለጊዜው በጥርጣሬ ነው የተያዙት። እነዚህ ዶክተሮች እንግዲህ በመንግስት ሰራተኝነታቸው የነቀምት ሆስፒታል ሰራተኞች ናቸው በሙሉ። ከእነዚህ ዶክተሮች መካከል ደግሞ የግል ክሊኒክ ያላቸው ዶክተሮች አሉ። እነዚህ ህይወታቸው አልፈዋል የተባሉ ሴቶች በተለያየ ጊዜ የሞቱ ናቸው። በተለይ ሁለቱ ከወሊድ ጋር በተያያዘ ጉዳይ ነው። ይሄኛው ጥርጣሬ ያስከተለበት ምክንያት እንግዲህ ተደጋጋሚና ተመሳሳይ ስህተቶች በሆስፒታሉ እየታዩ ስለመጡ በተለይ በተጎጂ በሟች ቤተሰቦች ላይ ጥርጣሬ ያድሮ፣ በአካባቢው ህብረተሰብ ላይ ጥርጣሬ ያድሮ፣ ይሄ ነገር አንድ ችግር ይኖርበታል በሚል ለፖሊስ የተሰጠ ጥቆማና፣ ድርጊቱ በእርግጥ የተለያየ ጊዜ የተፈጸመ ነው። ድርጊቱን የሚያመሳስል ጉዳዮች ቢኖሩትም የምርመራውም ሂደት በተለያየ ሂደት ነው፣ በተለያየ መዝገብ እየተጣራ ያለበት ሁኔታ ነው ያለው እንጂ በአንድ ጀንበር፣ በአንድ ሌሊት የተፈጸመ ድርጊት አይደለም። ወንጀሉ ተፈጽሟል የተባለበት ቦታ ነቀምት ስለሆነ በነቀምት ነው ያሉት። እንግዲህ የምርመራ ሂደቱም እያለቀ ነው ያለው። የምርመራ ሂደቱ እንዳለቀ ወደ ፍርድ ቤት ቀርቦ ለፍርድ የሚቀርቡበት ሁኔታ ይወሰናል። በአሁኑ ሰዓት ግን በጊዜ ቀጠሮ ላይ ነው ያሉት። በፖሊስ በኩል ያለው ሁኔታ ይህንን ሲመስል በቅርቡ የነቀምት ሪፈራል ሆስፒታል የሕክምና ዳይሬክተር ሆነው የተሾሙትን ዶክተር ጫላ ኦላኒንም አግኝቻቸው ስለ ጉዳዩ ባጭሩ ተነጋግረን ነበር። በተለይ ከኛ ሆስፒታል ጋር የተያያዘው ጉዳይ በእናቶች ሞት ላይ ነው። የመንግስት እቅድ የእናቶችና የሕጻናትን ሞት መቀነስ ነው እና በእኛ ሆስፒታል ግን ተቃራኒ ነገር ነበረ እና እጅግ በጣም አሳሳቢ የሆነ ደረጃ ላይ ስለደረሰ እንዲጠናና ነገሩ እንዲጣራ ተፈለገ። በዛ መሰረት ደግሞ በአብዛኛው የሐኪሞች ስለስኝነት ነው የበዛበት ና ሞት በጣም እጅግ በጣም ብዙ ስለነበረ ነው። በተለይ በተለይ ባለፉት ስድስት ወር ብቻ አስራ እናቶች ናቸው በእኛ ሆስፒታል ውስጥ የሞቱት። ባለፉት ስድስት ወር ብቻ ከምን ጋር በተያያዘ ነው የሞቱት እነዚህ እናቶች? እንግዲህ ይሄ ሁሉም ታክሞ እና በቂ ሕክምና አግኝቶ ነው ማለት አንችልም። እና በዚህ ጉዳይ ነው እንግዲህ ያኪሞቹ ችለትኝነት በጣም በአብዛኛው አመዝኖ ስለተገኘ ነው። ከወሊድ ጋር በተያያዘ ነው የሞቱት እነዚህ እናቶች? አዎ፣ እነዚህ እናቶች ከወሊድ ጋር በተያያዘ ነው። ስንት ሐኪሞች ናቸው የሚከታተሏቸው የነበሩት እነዚህ አስራ ሶስቱን እናቶች የማጠናት ስፔሻሊስቶች ሁለት ናቸው እሺ ሌላኛው በህግ ስር የዋለው የቀዶ ጥገና ስፔሻሊስት ነው እሱ በኛ ቲም በእኛ ሆስፒታል ውስጥ የፈጸመው ህገወጥ ተግባር ሳይሆን በክሊኒክ ውስጥ የሰራ ህገወጥ ተግባርን አስመልክቶ ነው እሱን እኔ መግለጫ አልሰጥበት አይጠበቅብኝም ሌላኛው ሜዲካል ዳይሬክተር ነው እሱ ደግሞ ያው ከነኚህ ሞቶች ጋራ በተያያዘው ሁኔታ ውስጥ አንዳንድ መንግስት ማጣራት የፈለገው ጉዳይ ስላለ ነው እና ይህን ይመስላል ባቸው ሜዲካል ዳይሬክተሩ ማን ናቸው ዶክተር ሳመን አበራዴ አበራዲ ነው የሚባለው የቀድሞ ቀድሞ ከኔ በፊት እና እኚህ ዶክተር ታመነ በቀጥታ የሚጠየቁበት ጉዳይ አንድ ሁለት ተብሎ የተቀመጠ የለም ማለት ነው። አሁን የተጣራ ጉዳይ የለውም፣ ግን ከነኚው ጋር የሚገናኝ ነገር ነው እና ያ ገና በመጣራት ይነት ላይ ያለ ጉዳይ ነው። ሌላም አንድ ኮሪያዊ ሐኪም እንደዚሁ ከስራ ታግደዋል። እውነት ነው። ኮሪያዊ ሐኪም ከስራ ላይ የታገደበት ምክንያት አንደኛ ሲመጣም ኮንትራት ነው። የኮንትራቱ ጊዜ አልቋል። ያንን ማደስ አልፈለግንም። የሚሰጠው አገልግሎት ነበረ ሰጥቷል በጊዜው። ይሄ ነው እንጂ የሱ በነኚህ ጋራ አንድ ላይ የሚጣመር አይደለም። በነገራችን ላይ ዶክተር ጫላ የእናንተ ሆስፒታል ባለፉት ጥቂት ዓመታት ውስጥ አነስተኛ ሞት ነው የተመዘገበበት ተብሎ ወደ አንድ ሚሊዮን ብር ተሸልሟል የሚባል ነገር ሰምቼ ነበረ። ይሄ በሞት መጠን አደለም። የኢትዮጵያ ፌዴራል ጤና ቢሮ ብዙ መመዘኛዎች አሉ። ሊድ ሆስፒታል ይባላል ሊድ ሆስፒታል ወይ ደግሞ የሚቀድሙ ወይ መሪ የሆኑ ሆስፒታሎች ተብሎ እንደ ፌዴራል አስራ አምስት ሆስፒታሎች ተመርጠ እነ አስራ አምስቱ ደግሞ አንዳንድ ሚሊየን ተሸልሟል። እነኚህ ውስጥ ይመደባል በትክክል ይሄ የእናቶችና የህጻናት ሞትን ባስመለከተ ሳይሆን በብዛት በሚሰጠው አገልግሎት ሰፊ የህዝብን አካባቢ ከቨር በማድረግ ወይ ደግሞ በማካተት ወይ አገልግሎት በመስጠት ነው። ሌላኛው ደግሞ እያንዳንዱ አገልግሎት ምንድን ነው? እዛ ውስጥ ያለው ምን ያክል አገልግሎቶችን ይሰጣል በሚለው ነው እንጂ ብዙ ክራይቴሪያዎች አሉት፣ ብዙ መስፈርቶች አሉት። በዛ መሰረት ተጠምቶ ነው። ዶክተር ጫላ መቼም ታካሚ ይታከማል፣ ይድናል፣ ደግሞም ሊሞት ይችላል እና እነዚህ ሰዎች የሞቱት ከህክምና ስህተት ጋር በተያያዘ ነው የሚል እምነት አላችሁ በእናንተ በኩል እርስዎ እንደ ሜዲካል ዳይሬክተር አዎ በትክክል ያደረጋችሁ ጥናት ክትትል ምርመራ አለ ፍተሻ አለ በዚህ በኩል በእናንተ በኩል ወደ ህግ ጉዳይ ከመካሄዱ በፊት ለዚህኛው ምንድን ነው መሰለ የበለጠ በትክክል ማብራሪያ ልንሰጥበት ምንም ችግር የሌለብን እንሰጣለን ግን ጊዜው ስላልሆነ ነው መጀመሪያ በህግ በኩል የሆነ መሄድ ያለበት ነገር ምንድነው በትክክልም በሀኪሞች እይታ ምን ይመስላል ሀኪሞች ሌሎች ሀኪሞች አጥንተው የሰጡት የሚሰጡት ማስረጃ ይኖራል ተሰጥቶ እንደ ሀገርም እንደ ምንም ታይቶ ሁሉ ነገሩ ከስታንደርዱና ከሚጠበቅበት ሁኔታ ውጭ የሄዱ ሰዎች ናቸው ወይስ አይደሉም የሚለውን ገና በህግ ተጣርቶ ካለቀ በኋላ ማብራሪያ ልንሰጣቸው እንችላለን። በቂ ማብራሪያ መመስጠት የምንችል ይመስለኛል። ለእሱ ምንም ስጋት የለብንም። አሁን የነገሩኝ በስድስት ወራት ውስጥ አስራ ሶስት እናቶች ሞቱ ብለው ነው እና ተጠያቂ ናቸው የምትሏቸው የማህፀን ሐኪሞቹን ነው። እንግዲህ ይሄ እኔ በአስራ ሶስቱም ተጠያቂ ናቸው እያልኩ ሳይሆን እነኚህ ውስጥ ግን በሕክምና ቸልተኝነት ወይ በሐኪም ቸልተኝነት ህይወታቸው ያለፉት ሊኖሩ ይችላሉ። ያ ይጣራ ነው። ለመሆኑ እነዚህ ሐኪሞች በቀጠሮ የያዟቸው ህሙማን ምን ሆኑ? እነሱ ከታሰሩ ወይም ከታገዱ በኋላ አልሆኑም ። ክትትል ባሉት ሐኪሞች እያገኙ ነው። የሀኪም እጥረት ችግር አላጋጠማችሁም? እንደ ማንኛውም በፊትም ያው በቂ ህክምና ማለት በቂ ሐኪም አለ እንደ ኢትዮጵያ ማለት አይቻልም። በተቀረው ደግሞ ያው አገልግሎቱ ቀጥሏል። ምንም ችግር አልተከሰተም። መንግስትም ደግሞ እየሰራበት ነው። የኦሮሚያ ጤና ቢሮ ሐኪሞችንም ተጨማሪ ለመመደብ እየሰራ ነው። ለመሆኑ በእናንተ ሆስፒታል ውስጥ የሚሰሩ ሐኪሞች በትርፍ ሰዓታቸው መስራት ቢፈልጉ ወይም የግላቸውን ድርጅት አቋቁሞ መስራት ቢፈልጉ ይፈቀድ ያቀድላቸዋል በትርፍ ሰዓታቸው ማንም አይከለክላቸውም በእርግጥ እነህ በትርፍ ሰዓት ሳይሆን በትራም ሰዓት የግል ስራቸው ላይ ነበሩ ክሱን በአጠቃላይ የመሰረተው ማን ነው እነዚህ ሰዎች ላይ ይህን ክስ የሚመሰርት የኦሮሚያ ጤና ቢሮ ነው ወይስ ሆስፒታል ነው አሁን መልስ ልሰጥክ አልችልም ግን ሁለቱም አካላት ተቀናጅቶ ያለውን ችግር ለመቅረፍና ያው ይሄ የህዝብን ጉዳት ሆስፒታሉንም ኦሮሚያ ጤና ቢሮንም ይመለከታል። እነዚህ ሰዎች ለሀያ አመታት ወይም ከዛ በላይም የሰሩ ናቸው። በሆስፒታል ውስጥ ብዙም ደግሞ ስማቸው በጥሩ የሚነሳ ሰዎች አሉ ነው የሚባለው። እርስዎ ያውቋቸዋል ለመሆኑ? በቅርብ እንደዚህ ታሪካቸውን ይሄ ይሄ የሰዎች የህይወት ታሪክ ስለሆነ ስለ ሰዎች የህይወት ታሪክ ሳይሆን እኛውን ስለ ተጨባጭ መረጃ እንጂ ሰዎች ስላወሩ ሳይሆን መረጃን ነው የምናወራው። የተከሳሾቹ ቤተሰቦች ሀኪሞቹ በመከሰሳቸው በእጅጉ እያዘኑ መሆኑን እየተናገሩ ነው። አንድ ስማቸው እንዲገለጽ ያልፈለጉ የዶክተር አዳም ቤተሰብ አባል ዶክተሩ ላለፉት 25 ዓመታት የአካባቢውን ህዝብ ማገልገላቸውን አልፎ ተርፎም እዚያው ነቀምቴ ውስጥ በግልም ተጨማሪ ሕክምና አገልግሎት እየሰጡ መሆናቸውን የአካባቢው ሰውን በእጅጉ የሚያከብራቸው መሆኑን በሀዘን ስሜት ነግረውኛል። ጉዳዩ ተፈጠረ የሚለው ዳር 16 ይመስለኛል እና ከዛም በፊት ዶክተሮቹን የማዋከብ ነገር ነበረ። ገብተል ያዋከባቸዋል፣ ምናምን በስራቸው ጣልቃ የሚገቡ ሰዎች ነበሩ እና ነገሩ የተጀመረው ቀደም ብሎ ነው። ይሄ በቃ የመከታ። የማተል ነገር ጥፋት የመፈለግ ነገር ምናምን ነበረባቸው። ከዛ ድንገት ስችቴትዮ ጎቸር ነገር ነው ወቀደ ጥገናው ነው የሰራ እንቅርት በዛ ማለት መትረፍ አልቻለችም ይመስለኛል። ሲሪየስ የሆነ ነገር ነበረ ጉዳዩ ማለት ነው እና በጣም መተው መተዋሉ ፖሊሶች ምናምን ወከባ ነገር በቃ ገባ መታሰር አለበት እንዲህ ነው እንዲህ ነው እንዲህ ነው ሲሉት በቃ ይሄ ነገር ከዙ ይመርመርልኝ ሚሊክ ሆስፒታል ሴቶ ብሎ ወደ ሚሊክ ሆስፒታል አስከሬኗ መጥቶ ይመረመራል ይመስለኛል። ውጤቱ ያው ዶክተሩ ምንም ችግር እንደሌለበት ሴትዋ ላንግ ካንሰር እንደነበረ ፖስና በዛ ኬት እንደሞተች ነው ሪዛልቱ ደረሰን። የሚሉት ግን ምንድን ነው መሰለህ፣ በቃ ይከታተሏቸው ነበረ፣ ጥፋት የመፈለግ ነገር። ምንድን ነው የሚሉን እኛን አሁን ስንጠይቅ ማለት ነው። ትክክለኛው ነገር ምንድን ነው ያደረጉት ብለን ስንጠይቅ፣ ትእዛዝ የመጣው ከላይ ነው። ገብቷል። ሰውየው ይወቁት አይወቁት አናውቅም። እ አሁን ከላይ ማለት ከየት ነው ማለት ናቸው። እኛ እሳቸውንም ለማናገር እነሱ ሞክረው ነበር እዚህ መጥተው ማለት ነው። ከዛ ሲያግዷቸው ከስራ ጤና ጥበቃ ሚኒስቴር ሄደው ሄዳው አመልክተዋል። ፕሬዚዳንቱ ቢሮ በሚሄዱበት ሰዓት ማነው ያስገባቸው? ጨርሼ የሚያደርሳቸው አልናናግርም ብለዋል ፕሬዚዳንቱ የክልሉ ፕሬዚዳንት ሰጣቸው ግን ይመስለኛል የሆኑ የተደራጀ ቡድን አለ ገብቷል። ይህንን ነገር እንትን ለማድረግ ማለት ነው እና ምንድነው ምን ሰማውኛ አሁን ስንጠይቅ እርሳቸው ናቸው ያዘዙት። ከዛ የመጣው ከላይ ነው። ከላይ ማለት ከማን ነው በትክክል ከላይ ነው። ሚንስ እሳቸው ፕሬዚዳንቱ ማለት ነው። የክልሉ የማየው አቶ የሚባሉት ማለት ናቸው። እሳቸው ግን አሁን ጉዳዩን የወቁት አይወቁት እና ማጣራት አልቻለም። ለምን በቃ መሄድያን የምናንኳኳበት በር አላገኘንም። እና ያቁት አላ ያቁትም የሚለው ጥያቄ ይወቁት አይወቁት አናውቅም። ክስ ያቀርቡባቸው ፖሊስ ያለውን ነገር ሳያስረዳ ሁሉ እኛ ምን ሰማነው ምንድን ነው? ከሌ፣ ይሄን ያክል ዓመት አስር ዓመት ፍረዱበት፣ ለዚህኛው ዶክተር ይሄን ያክል ዓመት ፍረዱበት፣ ይሄን ያክል ኬዝ እንዲቀርብባቸው። ይሄ ምን እንደሆነ አላውቅም። ማን ነው ይሄንን ለእናንተ እንደዚህ ያሉት የክልሉ ፕሬዚደንት ናቸው ብሎ የሚነግራችሁ? በየቦታ ሄደን ፖሊሶቹንም እንደዚህ ገብቷል ስናነጋግር፣ ኢንፎርማሊ ስናነጋግራቸው ከላይ ነው የታዘዝነው ነው የሚሉት። አንደኛ ዶክተሮች ታስረዋል፣ ገብቷል ባለ ጉዳዮቹ እኛ ሳን ቤተሰብ ነን እኛ ቤተሰብ ስለሆነ ያው ስለሚመለከተን ይህንን ነገር እንከታተላለን። እነኝህ ዶክተሮች ሀያ አመት እና ከሀያ አመት በላይ የሰሩ ዶክተሮች ናቸው። ሀያ አመት በአመት አንድ ሺህ ሰው እንኳን አንድ ዶክተር ቢያክም ሀያ ሺህ ሰው አክሟል በሀያ አመት ውስጥ ማለት ነው። በትንሹ በቀን አምስት ሰው እንኳን አርገብ ታጓዛ አንድ ሺህ አምስት መቶ የማከም ቻንስ አለው አንድ ዶክተር ማለት ነው። እና እነኝህ ሰዎች ከሀያ አመት በኋላ አንድ ሰው ሞቶበታል፣ ከሌና ሰው ሞቶበታል ብሎ ሰውነ ኬዝ አቅርቦ አኪዩት ማድረግ በጣም ሴሄድ አይደለም። በቃ ግን ምን እናደርግ። በቃ እኛ ምንም የምንሄድበትን ቦታ አላገኘ ነው። ያው አሁን ኦልሬዲ ያለው ሁኔታ ይሄ ነው። እንግዲህ ቤት ውስጥ ናቸው። ሲቀጥል ሚስቶቻቸውን አራስ እያደረጉባቸው ነው። ገብቷል። ሚስቶቻቸው ስንቅ ምናምን ሊያቀብሉ ሲሄዱ ዶክተር ከሌ ብለው በሚጠሩበት ሰዓት አቶ በዩ እየተባሉ ገብቷል። አንድ ሜዲካል ሳቦታጅ የሆነ ነገር አለ። እኛ ያው መቼም መንግስትም ከተከታተለ የሚደርስበት ይሆናል። ህዝቡ ደግሞ ሊመሰክርባቸው ይችላል። ባይገርም ድፍን የለል የወለጋ ህዝብ ሊመሰክርባቸው ይችላል። እነኚህ ሰዎች ላይ ምንም አይነት በጣም ይሄ ነው ወይ ውለታቸው? የእነኚህ ሰዎች ውለታ መክፈል ያለበት በዚህ መልኩ ነው ወይ? ስኪል ድረስ ነው ህዝቡ ገብቷል። በጣም ለሚያደግስ በሽተኞች ባይገርም አሁን ዶክተር አዳም ክሊኒክ ሄደ ዶክተር አዳም ታስሯል ሲሏቸው በጣም ገበሬዎች ናቸው። ብዙ ነገር ያቁም አልቅ ሰው ነው አሉ የሚል በቃ አልቅ ሰው ገብቷል። ምን ያደርጉ እነኚህ ሰዎች ኦረዲስ በጣም ብዙ ትሪት ያደርጋቸው ተጠቅሷል ቋንቋቸውን ይናገራል። ቋንቋቸው ነው የሚያከማቸው። ኢቨን የዛ ተወላጅ ባይሆንም ቋንቋውን ይናገራሉ ዶክተር አዳም ለምሳሌ፣ እና በጣም ትሪት ስለሚያደርጋቸው አሁን ሲመጡ መጥተው አልቅሰው ነው አሉ በረለቁ። ይህን ያክል ህዝቡ ለህዝቡ የታሰበ ነገር ግን አይደለም በቃ ይሄ ይከታ ለህዝቡ እውነት ለበሽተኞች ሳስቦ ነው ወይ? አንድ ሰው በሀያ ዓመት ሞተበት ተብሎ አንድ ያው በሱ ኬዝ ያልሆነ ሞት ማለት ነው። ይህን ነገር ሪፖርት አድርገው ይህን ያክል ማዋከብ እዚህ በቃ እንጃ ምን ልትሉት እንደምችለው አላውቅም። ፍርዱም ል ቤተሰብ ለእግዚአብሔር ነው የሰጠው ባይቀር ባይዘወይ በካቴና ታስሮ ነው የሄደው። ዶክተር በላይ ከአዲስ አበባ ያኛውን ሰው ጥፋተኛ ለማድረግ እንዳውም ሲጠፉ አገኘ ናቸው ምናምን ብሎ ኬዙን ለማከር ማለት ነው ዶክተር በላይ ከቤቱ ታምናለ አንድ ሰርጀን ዶክተር Yeah. እጁን በካቴና ታስሮ ከዚህ ነቀምት ድረስ መሄድ ማለት ይሄ ኒንጃ ብቻ። እግዚአብሔር መድኃኔዓለም ፍርዱን ይሰጣል ለኢትዮጵያ። በእውነት ለምንድን ነበር አዲስ አበባ አይመጡት? ዶክተር አደረም ዶክተር በላይም እዛ አገዷቸው ገብተዋል። ከስራ ከስራ ሲያግዷቸው ጤና ጥበቃ ሚኒስቴርና ፕሬዚዳንቱ ቢሮ የኦፒዶ ደግሞ ኦፊስ እነዚህ ጋር ማመልከት አለብን፣ ለምን እንታገዳለን ብለው ሲጠይቁ ገብተዋል። እነሱ ለካ ከኋላ ይከታተሏቸው ነበር። እነ ሰዎች ጄኒን ናቸው። ገብቷል። እና የሄዱም የነበሩ ጤና ጥበቃ ሚኒስቴር ሚኒስትሩ ጋር ሲቀጥል ደግሞ ዲ የኦፒዲዮ ወይዘሮ አስቴል ማሞ ጋር ሊያመለክቱ ማለት ነው። ፕሬዚዳንቱ ኦፊስ እየተከታተሉ ጥፋት ይፈልጉባቸዋል የሚሉት ነገር አለ። እርሶ እነዚህን ነገሮች አምስት ሐኪሞች ናቸው አሁን እዚህ ጋር እንደዚህ አይነት ችግር ላይ ያሉት እና ከመታገዳቸው በፊት ለማሳወቅ ያደረጉት ጥረት አለ፣ ለበላይ አካል ወይም ደግሞ በስብሰባም ይሁን በጽሁፍ ይሁን በጣም እንዲህ እንትን መተው፣ እዚህ ያን ያክል ይደርሳል ብለው አላሰቡም። ገብቷል። ይህን ያክል በህይወታቸው ድረስ ይመጣል ብለው አላሰቡም። እዚያው ስንሰበሰብ ነው ያለኝ ሜዲካል ዳይሬክተሮች ባሉበት ስንሰበሰብ ነገሮችን የሆነ በቃ ፖለቲሳይዝ የማድረግ ነገር ነበረ። ምንድን ነው ምክንያታቸው ጥፋት የሚፈልጉበት? እስከነዚህ ሰዎች ሐኪሞች ናቸው ሐኪም ያስፈልጋል። ዋናው ምክንያታቸው ምንድን ነው መሰለህ? እነህ ሰዎች በጣም ኖውን ናቸው። በቃ በዛ በዛ አገር ማለት ነው ጋይናኮሎጂስት የሚሆን ሌሎች የሚሆኑ በጣም ጎበዝ ሐኪሞች ናቸው። በቃ በጣም ጎበዞች። እኔ እውነቴን ነው የምልህ የዶክተር አዳም እጅ ለስራ አይደለም ለኦፕራሲዮን ለሰርጀን ነው እያለ ነው ህዝቡ ኢቭን አሁን ድረስ የሚናገረው ማለት ነው። ትልቁ ነገር ምንድን ነው እነኚህ ሰዎች ሆስፒታል ከከፈቱ እዚህ ሀገር እንዲህ አይነት ስሜት ነው ያልናቸው። በጣም ወይም ፈርኒሽ ካደረገው በኋላ ሆስፒታሉ ማለት ነው ኦልሞስት ወደ ከሰላሳ አልጋ በላይ ያለው ብዙ ክፍሎች አሉት፣ ጥሩ ጥሩ መሳሪያዎችን ገጥሟል ምናምን። ከዛ ስጡኝ ፍቃድ፣ የሆስፒታል ፍቃድ ስጡኝ ሲላቸው ነው ገብቷል፣ ይህን ነገር ተጀምረው ማለት ነው። ሰዎቹ ለአገር እድገትም ሆነ ለህዝብ ጤንነትም እንዲ የሚያስቡ ቢሆኑ ኖሮ ይህም ቢያመሳችሁለት ጥሩ ነበር። ይሄ ሰው እዛ የሚሰራው እሱ ብቻ አደለም፣ ወደ መቶ ሰዎች ቀጥሮ ነው። አሁን ራሱ እንኳን በሁለት ክሊኒክ ውስጥ ስራውን የሚያከናውነው ማለት ነው። አንድ ሆስፒታል ተሰራ ማለት በኢትዮጵያ ውስጥ ደግሞ አስበው። ኢትዮጵያ ውስጥ ፕሮፌሽናልስ የስራቸውን ክፍያ የሰራቸውን ውለታ ያገኙ ይገባል ዛሬ እነኚህ ሰዎች እንደወንጀለኛ ወንጀለኛ ታስረው፣ እነኚህ ሁሉ ዶክተሮች። በጣም ያሳዝን ነገር ዶክተር አዳም የቀጠሯቸው ሰላሳ አርባ ፔሸንቶች በሁለት ወር ውስጥ ኦፕራሲዮን ሊያደርጋቸው የቀጠሯቸው ሰዎች ግን ኦፕራሲዮን አልተደረጉም። በጣም የሚያሳዝነው ግን እኔ እውነቴን ነው የምልህ ጓደኞች አሉኝ የዛ ሀገር እራሱ ሳነጋግራቸው እኮ በጣም ያሳዝናል። ባለቤቴን እኮ ከሁለት ጊዜ ኦፕራሲዮን ያደረጋት ዶክተር በላይ ነው ዶክተር አዳም እናቴን እንደዚህ ሰውዬው ባይታከም እህት ወንድም እናት አባቱ ልጁን ያላሳከም የለም እነኚህ ዶክተሮች ማለት ነው ኦልሬዲ ኖውን ዶክተሮች ናቸው እና ጥሩ ነገር ሰርተዋል። ይህ ያልነበረም ሪዋርዱ እነኝህ ሰዎች ነፃ ናቸው። ፍርድ ያው ጀስቲስ ካለ ይወጣሉ። ከስር ግን ምንድን ነው የሚቀጥለው? ገብቷል። አሁን በዋስ የዋስ መታቸው አልጠበቀም። ባይ ዘ ወይ እነኝህ ሰዎች እነዚህ ሰዎች ዶክተሮች ናቸው። አልጋ ስር ነው የተፈለገው በሰንበት ምድር መጥተው ማለት ነው። አልጋ ገልብጠው ነው የኦሮሚያ ፖሊሶች ምን ይመጣን ብለው የፍርድ ቤት ማዘዣ አልያዙም። ገልብጠው ነው አልጋ ስር ሰርጀንት ዶክተር እንደ መርፌ የፈለጉት የፍርድ ቤት ማዘዣ ሳይዙ ነው የበረበሩት። አልያዙም። የፍርድ ቤት ማዘዣ አልያዙም። በቃ ኢንሳልት ያደርጋሉ ምናምን። ለመሆኑ ዶክተር አዳም ቀደም ሲል መጥሪያ ደርሷቸው ነበረ? አልደረሰው። መጥሪያ የሚባል ነገር አላየንም። ከዛ እንዴት አገኟቸው? እዛው ነው የቀረበው። እዛው በመኪና ሄዶ ነበር እነሱ አሳደው ለመያዝ ያንን ዶክተር በላይን በካቴናቱን አስረው ነው የወሰዱት። እንደዛ በቃ ሊጣፉ ሲሉ አገኘ ናቸው። ይሄ ነው እንግዲህ የተደረገው ነገር። የዶክተር በላይ ቤተ ማርያም ባለቤት ዶክተር ማዋይሽ ተሰማ ራሳቸውም ሐኪም ናቸው። ቀደም ሲል በዚሁ ነቀምት ሆስፒታል ሰርተዋል። ምንም ጋይናኮሎጂስት እና ሰርጅን በሌለበት በመቱ ሆስፒታል ለስድስት አመት ያለምንም ተጨማሪ ክፍያ ሲያገለግል ቆይቷል። ላለፉት አስራ ሁለት አመታት ደግሞ በዚህ በለቀምት ሪፈራል ሆስፒታል ብቻውን ቀን ና ያለምንም እረፍት ሲያገለግል ይህንኑ የእናቶች ሞትና ለመቀነስ በሚለው ግብ አላማ መሰረት ማለት ነው ላለፉት አስራ አንድ አመታት አሁን ነው ተጨማሪ ሌላ ሀኪም የመጣው። ግን ሆስፒታሉ በጣም ብዙ በአመት ወደ ሰማኒያ ሺህ ህዝብ ነው የሚታየው እና ከብዙ አጎራባች ክልሎች በአካባቢው ሌላ ጋይናኮሎጂስት ሀኪም ስለሌለ ብዙ ሪፈራል፣ በቀን ተረኛ ሁኖ ማለት ነው ስድስት ኦፕሬሽን ለሊቱ ሙሉ የሚሰራበት ቀን አለ። እና ብዙ አጎራባች ክልሎች አሉ በዚህ በለቀምት ሪፈራል ሆስፒታል ማለት ነው እና በአካባቢው በብዛት ሰዎች ጋና ኮሎጂስት እንደዚህ የለም እና ከብዙ ቦታ ከስንት ኪሎ ሜትር ነው አንድ ሺ ብር ሁለት ሺ ብር እየከፈሉ በሪፈራል የሚመጡ ማለት ነው እናቶች እነዚህ ምጥ ያዛቸው የተቸገሩ እናቶች የሚመጡ እና ለዚህ ሁሉ አገልግሎት የሚሰጠው ላለፉት አስራ አንድ አመት ብቻውን ነው ሲያገለግል የነበረው ማለት ነው። ብቻውን ቀንና ሌሊት ደከመኝ ሰለቸኝ ሳይ ምንም ያለምንም ረፍት እንኳን አይደለም የአመት ረፍቱን እንኳን የአራት የአምስት አመት አለው ምንም ሐኪም ስለሌለ ለሱ ተጨም ረፍት እንኳን በስራት ወጥቶ አያውቅም። በስራው ነው ማለት ሁሌ ቀንና ሌሊት እሱ ነው ተረኛ ሆኖ እስከ አምስት ሰዓት እስከ ስድስት ሰዓት የተለያዩ ኦፕሬሽን በቀን እስከ አራት አምስት ድንገተኛ ኦፕሬሽን እየሰራ እና ይህንንም አላማ አለው እሱም ከአንዱ ነው የዚህ የእናቶችን ሞት ለመቀነስ ከሚባለው አላማ አንዱ የሚያስፈጽመው እሱ ነው። እሱም ግንባር ቀደም ሆኖ ይህንን ስራ እየሰራ ያለው በዚህ ሁኔታ ነው። ከዚህ በተጨማሪ ማለት ነው የተለያዩ ስልጠናዎችን ይሰጣል የሚድዋይፍ ነርሶችን የዓለም አዋላጆችን በድንገተኛ፣ አዎ የሚድዋይፍ አለ፣ ሌላ ደግሞ ድንገተኛ ማስተርስ ሰልዘስተር ሆኖም ይሰለጥኑ አሉ። በዚህ በኤመርጀንሲ ሰርጀሪ እና በኤመርጀንሲ የጋይኒና የብስታትሪክስ ማለት ነው። ለእነሱ ሁሉ ላለፉት ሶስት አራት አመት ማስተርስ ሰልዘስተሮችን ሲያሰለጥን ነበር። በተለያየ ጊዜ ደግሞ ከዚሁ ከእናቶች ሞት ከመቀነስ ከሚለው ዓላማ የተነሳ የተለያየ ወደ ስድስት አስራ ሁለት ዙር ያሰለጠናቸዋሉ። አሁን የተከሰሱበት ነገር ታዲያ ከፍተኛ የሞት መጠን አለ የሚል ነው። እኛ እንግዲህ እናቀው ነገር የለም፣ ግን እሱ በተቻለው አቅም ደከመኝ ሰለቼን ሳይል ስራውን እያስተናገደ ነው ያለ እና አሁንም የተከሰሰበትን ምክንያት የሚሆን ያለፉት ሀያ ቀናት በእስር ቤት ነው ያለው። ይሄ ነው ተብሎ የተከሰሰበት የክስ ቻል ይሄ ነው ተብሎ የተሰጠው ነገር የለም ሰው እንዲህ ብዙ ስራ ሲሰራ የተለያየ ሁኔታዎች ሊያጋጥም ይችላል። ሁሉም ሰው የመጣ ሰው ሁሉ ይድናል ማለት ሳይሆን ሁሉም መደረግ ያለበትን የሚደረግለትን ሰው በተማረውና በገባው ቃል ኪዳን መሰረት ማከም ያለበትን ያክማል እና ከዚህ በፊት አንድ በሽተኛ በድንገተኛ ታማ መታ ማለት ነው ሆስፒታል ተኝታ ነበር እና የእሷንም አይቶ የሚገባትን ሕክምና ሰጥቶ ኦፕሬሽንም ያስፈልጋት ነበር። ኦፕሬሽን አደረገላት። ደም መፍሰስ ችግር ነበራት። እና በሽታዋም የጸና ስለሆነ ይሄ ማለት በሽታውን እየባሰ ሲሄድ ዲ አይ ሲ የሚባላል የተፈጥሮ የደም መፍሰስ ችግር። ይህ ደግሞ ለዚህ በሽታ ደግሞ የደም አይነቶች የሚሰጡ የደም አይነቶች አሉ። ለምሳሌ ይሄ ፕሌትሌት የሚባል ፍሬሽ ፍሮዝን ፕላዝማ የሚባል ይህ ደግሞ በዚህ በሆስፒታሉ ደረጃ የሚገኝ አይደለም። በዚህ ሆስፒታል የደም ባንክ የለውም። ምንም አይነት የደም መስጠት አገልግሎት አይሰጥም። በዚህ በለቀም ሪፈራል ሆስፒታል ማለት ነው። እነዚህ ደግሞ የደም አይነቶች የሚገኙት በጥቁር አንበሳ እና በተለያዩ አዲስ አበባ ባሉ ሆስፒታሎች ነው የሚገኙት። እና ለዚህ አይነት በሽታ ደግሞ የሚያስፈልጉት ፕሌትሌት ትራንስፊዥን፣ ፍሬሽ ፍሮዘን ፕላዝማ የሚባሉ የተለያዩ የደም አይነቶች አሉ። እነዛ እነዚያ ያስፈልጉታል። ይህም ሆኖ ይህ ሁሉ ተደርጎለት አንደር ቤስት ሴት አፕ የሚባለው ማለት ነው በሚባል ቦታ እንኳን የዚህ አይነቱ የህመም አይነት ይህ የዲአይሲ ማለት የደም መፍሰስ ችግር ሞርታሊቲ ሲሰላ ማለት ነው ከሀምሳ እስከ ፐርሰንት ይደርሳል። በአንድ የኬዝ የሞርታሊቲ ሬት ማለት ነው። በተስተካከለ ሁኔታ ባለበት የዚህ የበሽታ አይነት በጣም ጥሩ ሁኔታ ጥሩ ሕክምና ባለበት አይደለም በረ ቀምስ ሪፈራል ሆስፒታል አዲስ አበባ ኢቭን አዲስ አበባም ሆኖ አንደርቤስት ሴታፕ ማለት በሌላ በሰለጠኑት አለም እንኳን እነዚህ ሕክምናዎች ራሱ ተደርገው ከሀምሳ እስከ ሰባ ፐርሰንት የመግደል ቻንስ አለው ይህ በሽታ ማለት ነው። እና ይህ ሁሉ ባልተደረገላት ሁኔታ ሴትዮዋ ልታልፍ ይችላለች። እና ይህ በሽታዋ ጠንክሮ ምንም አይነት የህክምና ማለት የሚሰጣት በተቻላቸው አቅም እነሱ መርዳት ያለባቸውን ኦፕሬሽን ያስፈልጋት ነበር፣ ኦፕሬሽን ሰርቷል። የሚሰጣት መድኃኒት ነበር፣ ያ ተሰጥቷታል። ግን የሚያስፈልጋት ሴትዮዋ የፕሌትሌት እና የተለያዩ የደም አይነቶች አሉ፣ የሚሰጡ ለዚህ በሽታ ለዚህ ለዲይ ስለሚባለው ማለት ነው፣ የሚሰጥ የተለያየ የደም አይነት አለ እና ያንንም አላገኘችም። እዚህም አካባቢም የለም። እና በዚህ ሁኔታ ይህ እንኳን ተሰጥቶ የመሞት ቻንሱ ከሀምሳ እስከ ሰባ ፐርሰንት ነው። እና በዚህ ሁኔታ አለ ማለት ሴትዮዋ ልታልፍ ይችላለች። ዶክተር ማዋይሽ እንደዚህ አይነት ሁኔታ ሲፈጠር ምንድን ነው የሚደረገው? ነቀምቴ ሆስፒታል ውስጥ ለምሳሌ እቺ ሴትዮ ከሞተች በኋላ ማለት ነው፣ እንደዚህ ዲይሲ ዲቨሎፕ ያደረገች ፔሸንት ነበረች። ተመሳሳይ ችግር የነበረባቸው ሌላ ታካሚ ማለት ናቸው? አዎ፣ ተመሳሳይ ችግር የነበራት ሌላ በሽተኛ ነበረች እና ለውስጥ ደዌ ስፔሻሊስቱም አይቶ ሁለቱም ተስማምተው እንደዚህ አይነት ሪፈራል እንደሚያስፈልጋት ወደ አዲስ አበባ ሪፈር ማድረግ አለብን ተመሳሳይ ችግር ነው ያጋጠማት እና ያ የቅድሙ ያልነው የደም አይነት መሰጠት ስላለበት ሪፈር መደረግ አለባት ብለው እንኳን ሪፈር ሊያደርጉ አስበው ሆስፒታሉ ያዘጋጀውም በሽተኛን ወደ ሌላ ቦታ ሪፈር ሲደረግ ያለ አገልግሎት የሚሰጥ መኪናም ሆነ አምቡላንስ የለም እና ያችን ሴትዮ በአንድ አይነት ኬዝ የተቻላቸውን ረርታ እዚህ መደረግ ስለማይችል በተመሳሳይ ሁኔታ ልታልፍ ትችላለች። እና ምንም አይነት እዚህ ሆስፒታል ውስጥ ግልጋሎትም የሚሰጥ የለም፣ አምቡላንስም የለም እና በተለያየ ችግር ላይ ሆኖ ነው ሐኪሞቹም እየሰሩ ያለ። ማለት ሁሉ ነገር ተስተካክሎላቸው የሚፈልጉት ነገር ሁሉ አግኝተው አይደለም እየሰሩ ያለው እና ይህን ሁሉ ችግር ተቋቁመው ነው ስራቸውን እያከናወኑ ያለ እና ምንድን ነው ታዲያ የሚደረገው በነቀምት ሆስፒታል ውስጥ አሁን እንደዚህ አይነት ችግር ሲያጋጥማቸው እናቶች ያላቸው እጣ መሞት ብቻ ነው ማለት ነው። ምንድን ነው የሚደረገው? እሱን እንግዲህ ማድረግ ሐኪሞቹም ያደርጉት ማድረግ የሚገባቸውን ያደርጋሉ፣ መሰጠት የሚገባውን እርዳታ ይሰጣሉ። ከዚህ የበለጠ ግን ሆስፒታል ውስጥ ሰው ደም ሲያስፈልገው ወዲያው ከአንድ ሰው ደም ተወስዶ ነው ወዲያው የሚሰጥ ከተገኘ ማለት ነው። የደም ባንክ አይነት የለም። ተመሳሳይ ከሆነ ሪፈራል ሆስፒታል ነው። የለቀምት ሆስፒታል ግን እስካሁን ድረስ የደም ባንክ አገልግሎት የለውም እና ይሄ ደግሞ ለችግሩ መባባስ አይነተኛ አስተዋጽኦ ያደርጋል። ለመሆኑ ዶክተር በላይ እንደዚህ አይነቱን ችግር ለረጅም ጊዜ የሰሩ በመሆኑ በእንደዚህ አይነት ችግር ላይ ሪፖርት አድርገዋል። በማንኛውም ጊዜ እርሶስ እስከሚያውቁ ድረስ የሚታወቅም ነገር አለ በተለያየ ስብሰባዎች ለመግለጽ ሞክሯል ለሚመለከተው ሁሉ አካል ማለት በየጊዜው ይናገራል። ግን እስካሁን ያየነው ለጥ የለም። እኔ አሁን እኔ ለነገሩ አሁን በለቀምት ሆስፒታል አይደለም የሚሰራው ትምህርት ስፔሻላይዝ አድርጌ ጨርሼ ለጊዜው ስራ ላይ አልገኝም ዶክተር ማዋይሽ። ከዚህ በፊት ግን ለአምስት አመት ሰርቼ ነበር በዚህ በለቀምት ሆስፒታል። ስለዚህ ያውቁታል ሁሉንም ነገር የሆስፒታሉን ይዞ ምንድን ነው የእርስዎ ሙያ ዶክተር ማዋይሽ? እኔ አሁን ያጠናሁት በውስጥ ደዌ ሳይንስ ያጠናሁት ኢንተርኔት በቅርብ ጊዜ በአንድ ወር በፊት ነው የተመረቁ። እርሶም ሐኪም እንደመሆነ መጠን መቼም አሰራሩን ያውቁታል በዛ ላይ ስፔሻሊስት ኖት እና እንደዚህ አይነት ሁኔታ በሚፈጠርበት ጊዜ በቸልታም ተፈጠረ ይባል፣ ወይም ከአቅም በላይ በሆነ ምክንያት ምንድን ነው ሐኪሞች የሚጠየቁበት አሰራር በዚህ በሀገራችን በለቀምት ሆስፒታል ማለት እኛ በለቀምት ሆስፒታልም ካለ የመጀመሪያ ጊዜ ነው ሐኪም ከስራ ታግዶ ማለት ደሞዝም ተቋርጦ እና ቤተሰቡ አሁን እሱ ከስራም ታግዶ ባለበት ሁኔታ ከሚኖርበት የመንግስት መኖሪያ ቤትም ቤተሰቦቹ ማለት እኛ ወጥተን ነው የምንገኘው። እንድትወጡ ተብለን ማለት ነው። ይህ ሁሉ የተደረገው ገና የጥፋተኛ ህግ ማለት ፍርድ ቤት ቀርቦ ህግ ያረጋ ዳኛ ያረጋገጠው ነገር የለም፣ የጥፋተኛነት ውሳኔ ተሰጥቶ ማለት ነው። ይህ ሁኔታ ባልተደረገበት ነው ዶክተር በላይ ከስራ ታግደው በውጭም የግልም እንዳሰሩ የመንግስት ሆስፒታልም እንዳሰሩ ተብለው ታግደው ባለበት ወቅት ይህንን ጉዳይ ለሚመለከተው አካል እናመለክታለን ብለው አዲስ አበባ ሄደው ነበር። ችግራቸውን ለማመልከት ማለት ነው፣ ለሚመለከተው አካል ለኦሮሚያ ጤና ቢሮም ለሚኒስትሮ አልፈልዝም። እናመለክታለን ብለው ሄዱበት ነው። እዛ በጣም ደስ በማይል ሁኔታ ከእናቱ ቤት ከወላጅ እናቱ ቤት ተይዞ እጁ ታስሮ የተያዙት ማለት ነው፣ ያለባቸውን ችግር ሊያመለክቱ በሄዱበት እና አሁንም እኛም ከምንኖርበት መኖሪያ ቤት ወጥተን እየተጉላላነ ያለ ነው። ልጆቼም ሁለት ልጆች አሉኝ፣ ህፃናት ልጆች የአምስትና የአራት አመት፣ እነሱም በዘመድ እጅ ነው አሁን ያሉት። እኔም ገና አሁን ተመርቄ ስለወጣው በስራ ላይ አልገኝም። እሱም ለሁለት ወር ደሞዙ ታግዶ ያለ እና ማለት እንደ አይዶን ነው እንግዲህ እንደዚህ ትሪት ሐኪም እንደዚህ አይነት እንደዚህ ትሪት መደረግ እንዳለበት አላውቅም፣ እና ምንም እኛ የምናውቀው ነገር የለም። በችግር ላይ ነው ያለን። ለመሆኑ መጥሪያ ደርሷቸው ነበር እንዴ? ዶክተር በላይ ምንም አይነት መጥሪያ የደረሰው ነገር የለም ማለት እኔም የተነገረኝ ነገር የለም። እኔም በለቀምት ከተማ ነው የሚገኘው። ባለቤትሽን እንፈልገዋለን ለዚህ ጉዳይ ተብሎ ማለት ከየትም አካል ቤትም እያለው በስልክም የተነገረኝ ነገር የለም። በወረቀትም በደብዳቤም የደረሳችሁ ነገር የለም መጥሪያ? በደብዳቤም ው የተነገረኝ ነገር የለም። ማለት የሰማሁት ተይዞ ተወሰደ ሲባል ነው የሰማሁት ማለት ነው። ቤት ማለት ይህንን ጉዳይ ለሚመለከተው እናመለክታለን ብለው ሄደው ነበር አዲስ አበባ ከዶክተር አዳም ጋር እና እዛ ባሉበት ያንን ችግራቸውን ለማመልከት ባሉበት ሁኔታ ነው ከመኔራ ቤቱ ከእናት ቤት ማለት ነው እንደ ወንጀለኛ እጁ ታስሮ ሶስት ቤት ታስረው ለመሆኑ የነቀምት ሆስፒታል በአሁኑ ጊዜ እንዴት ነው እየሰራ ያለው አሁን ዶክተር በላይም የሉም ዶክተር ኢሳያስም የሉም ዶክተር አዳምም የሉም እንግዲህ በምን ሁኔታ ላይ እየሰራ እንደሆነ እኔ ማለት የማውቀው ነገር የለም ግን አራት ሀኪሞች በለቀምት ማረሚያ ቤት እንደሚገኙ ነው የማውቀው ሶስት ስፔሻሊስት አንድ ደግሞ ራዲዮሎጂ እያጠና ያለ ሬዝደንት ማለት ነው ስፔሻላይዝ ለማድረግ ለአራት ሐኪሞች በማረሚያ ቤቱ ይገኛሉ። ላለፉት ሀያ ከአስራ አምስት ቀን በላይ ማለት ነው በላይ ላለፉት ሀያ ቀን ታስሯል በተለያየ ቦታ ምንም የተባሉት ነገር የለም። አሁንም እናጣራለን ሁኔታውን እየተባለ በቀጠሮ በማረሚያ ቤቱ ነው የሚገኙት። ለመሆኑ ሌላ እርስዎ የሚጠረጥሩት ነገር አለ እንዴ? ከሙያቸው ውጭ የሆነ እነዚህ ሰዎች የታሰሩበት የሚሉት ወይም ሊሆን ይችላል ወይ የሰሙት? እኔ ሌላ ምክንያት ይኖራል ማለት፣ ምክንያት ይኖራል ብዬ እኔ የምጠረጥረው ነገር የለም። ምክንያቱም እሱ መስራት ያለበትን ስራ ይሰራል። በህዝቡም ዘንድ እኔ የምሰማው ዶክተር በላይ ጥሩ ሰው ነው፣ እንዲያደረገልን እንዲረዳን ሲባል ነው እንጂ ከማንም ሰው መጥፎ ነገር ሰምቼም አላውቅም። ማለት ህዝቡ በጣም ነው የሚወደው ማለት በጣም ያክመናል፣ ይረዳናል በሚል ሁኔታ ህዝቡ ራሱ ይወደዋል እንጂ ከሱ ነግር እና ከተለያየ ቦታ ኢቨን ከአጎራባች ከተሞች ከተለያየ ቦታ ጥሩ ሐኪም አለ ለቀምት ሆስፒታል እየተባለ ሲታከሙ ነው ማቀው እንጂ ሌላ የሰማዎት እንዲመጥፎ ነገር ስለሚነገር የሰማዎት ነገር የለም። እና ላለፉት ብዙ ዓመታትም ያለምንም እንከን እንደውም ከዓመት በፊት ሌተር ኦፍ ሪኮመንዴሽን ተሰጥቶታል። ለሆነ ትምህርት ሊወዳደር ፈልጎ በራሱ ጥሩ ስራ እንደሰጠ ጥሩ ግልጋሎት እንደሰጠ ከሆስፒታሉ ዳይሬክተር የተጻፈ ሌተር ኦፍ ሪኮመንዴሽን ተሰጥቶታል እና አሁን ምን እንደተፈጠረ አላውቅም። ማለት በጥሩ ሁኔታ ሲያገለግል እንደነበረ ራሱ የተሰጠው ሌተር ኦፍ ሪኮመንዴሽን አለ ከሆስፒታሉ። ነገ ምን ይጠብቃሉ? ነገ ቀጠሮ አላቸው። ነገ የተቀጠሩት ዶክተር አዳም እና ዶክተር ኢሳያስ ናቸው። የነ ዶክተር በላይ ቀጠሮ ሰኞ ነው። የምትጠብቁት አሁን እስካሁን ድረስ የደረሳችሁ ክስ አለ? እስካሁን እንግዲህ እናጠራለን። የዛሬ ሳምንት በሀያ ሶስት ቀጠሮ ነበራቸው እና የዋስትና መብታቸውንም እንዲጠበቅላቸው፣ ያጠፉት ጥፋት ተነግሯቸው፣ የሚጠየቁበት ክስ ተነግሯቸው የዋስትና መብታቸውም እንዲጠበቅላቸው ጠይቀው ነበር። ግን የሰጡት አስተያየት የምናጠራው ነገር ስላለ የአንድ ሳምንት ጊዜ ይሰጠን ብለው በጠየቁት መሰረት ያው ዳኛውም የአንድ ሳምንት ጊዜ ይሰጣቸው ብለው አንድ ሳምንት ቀጠሮ ተሰጣቸው እና ምንም እንዲህ አድርጋችኋል እንዲ- ተብላችኋል ተብሎ የቀረበ ነገር የለም። የዛን ቀን ማለት ነው። ጠበቃ አቁማችኋል? አዎ እንግዲህ እኔ ከዚህ ቀጥዬ የማሳስበው ነገር እኛም ቤተሰቡን ዶክተር በላይም እየተጉላላ ነው ያለው ምንም አይነት ጥፋተኛ ነው ተብሎ የተሰጠው ነገር የለም። ማለት የሚመለከተው አካል ችግራችንን ተረድቶ የቤተሰቡንም የዶክተር በላይንም ሁኔታ ተመልክቶ የሚመለከተውን ፍትህ እንዲሰጥ እኛ በጥብቅ እንለምናለን። ይህን ለማስተላለፍ የምፈልገው በመጨረሻ ማለት በሕግ በኩል ያለው ሁኔታ ምን እንደሚመስል የዶክተር አዳም ለማን እና የዶክተር ኢሳያስ ብርሃኑን ጠበቃ አቶ ሳሙኤል መለሰን አነጋግሬ ነበር። ለመጋቢት ላይ ነበር መጀመሪያ የተቀጠረው። እኛ ከዛ በፊት ለዶክተር ኢሳያስ የዋስትና መብት ጥያቄ አቀርበን ነበር። ወደ ፍርድ ቤት ሳይቀርብ እዛ ባሉበት ሰዓት እኛ አቀርበን ነበር። በዋስትና የሚለቀቁበትን ጉዳይ መልክተን ነበር። ፍርድ ቤቱ ዋስትና መብቱን በሚመለከት መልስ በሚሰጥበት ቀን የፖሊስ መጥቶ የጊዜ ቀጠሮ ጠየቀ። የጊዜ ቀጠሮ ፖሊስ ስለጠየቀ ጉዳዩ ደግሞ በምርመራ እየተጣራ ያለ ጉዳይ ስለሆነ ጊዜ ቀጠሮ የሚሰጠው የዋስትና መብታችሁ ለጊዜ በጊዜ ቀጠሮ ላይ ያለን ጉዳይ አንሰጥማለን ከምስራኮ ለጋ ሁለተኛ ፍርድ ቤት ከመጋቢት ሀያ በኋላ እንደገና ለመጋቢት ሀያ ሰባት ቀጥሮ ተሰጥቶናል፣ ማለት ነው ለነገ ማለት ነው። ለነገ መጨረሻ ቀጠሮ ፍርድ ቤት ፖሊስ ምርመራ መዝገቡን እያጠናቀቁን ባይልም ምርመራ ጊዜ ቀጠሮ አስራ አራት ቀን ጠይቆ ነበር ዋስትና መብት በማያስከለክል አንቀጽር የተጠረጠረ ሰው ስለሆነ በሙያም እዚህ አካባቢ ያገለገለ ስለሆነ መከልከልም የሌለበትም ነገሮችን አንስተን ሕጉ የማይከለክላቸው አንቀጽ ውስጥ ስላለ ዋስትና መብታቸው መጠበቅ አለበት የሚል ጥያቄ ያቀርበን ነበር። ፍርድ ቤቱ ግን ያው ጊዜ ቀጠሮ ላይ ያለ ጉዳይ ስለሆነ በዋስትና ውጭ መውጣታቸው ቆንጆ አይደለም፣ አግባብ አይደለም የሚለውን ለጊዜ ቀጠሮ እየታየ ስለሆነ ዋስትና መብቱን በጊዜ በማገድ በጊዜ ቀጠሮ ጉዳይ እንዲታይ አድርጓል ማለት ነው። እስካሁን ድረስም የደረሳችሁ ለመጨረሻ ቀጠሮ ብሎናል። ፍርድ ቤቱ የመጨረሻ ቀጠሮ ብሎናል። እስካሁን ድረስም የደረሳችሁ ክስ የለም። ያው በቸልተኝነት ሰው መግደል ከሚያስፈልጋቸው ያጋር በተያዘ ይጠረጠራሉ የሚቀሙ በስተቀር ምንም የደረሰን ነገር የለም። ከዛ በተጨማሪ በነቀምቴ ማረሚያ ቤት ውስጥ ስላለው የደህንነትና የጽዳት ሁኔታ አንዳንድ መረጃዎች ደርሰውን ነበረ። በተባይ የተወረሩና ለጤንነት የማይስማሙ እንደሆኑም ጥቆማዎች እየደረሱን ናቸው። ጉዳዩን እየተከታተለ እናቀርብላችኋለን። ሰሎሞን አባተ ነኝ ለአሜሪካ ድምፅ ዋሽንግተን።